ሰቡን ያደጉ ብዙ ባለ ተሰጡ ተጫዋቾች እኔ ያገኘሁትን አንዱንም እድል አላገኙም። ያለፍኩባቸው ውጣ ውረዶች ዛሬን የተዋብ አድርገውታል። አሁን እኔ በዚህ በትልቁ ክለብ ሊቨርፑል እገኛለሁ። በሕይወት ውስጥ ያላንዳች ጸጸትና ቅሬታ ትልቁ ህልሜን በመኖር ላይ ይገኛለሁ። ሳዲዮ ማኔ ተናገረን የመጣሁት አጥብቆ ወደ ፈለገኝ ክለብ ነው፣ በደንብ ወደሚያውቀኝ አሰልጣኝም ጭምር የመጣሁት ይህንን ታላቅ ክለብ ፍሬ ለማገልገል ነው። በሐምሌ 28 2016 በ34 ሚሊዮን ፓውንድ ከሴዲሁ ትንሽ መንደር የተነሳው ሴኔጋላዊ ከዓለም ስመጥር ውጤታማ ክለቦች ወደ አንዱ ወደ ሊቨርፑል አቅና ዋጋው በአፍሪካ እጅግ ውዱ ተጫዋች አድርገው ነበር። ወዲያውኑ በሊቨርፑል ጎል አስቆጣሪ፣ ታጋይ፣ ታታሪ፣ ለማሸነፍ የሚጓጓ በተመልካቾችም የተወደደ ተጫዋች ሆነ። ትልልቅ ጨዋታዎችን በጎሎቹ የሚያሸንፍ በቁርጥ ሰዓት የሚገኝ አስገራሚ ተጫዋች ሳዲዮ ማኔ ሆነ። በ2017 ግንቦት 9 ሊቨርፑሎች የዓመቱ ምርጥ ተጫዋቻችን ብለው ሳዲዮ ማኔን ሰየሙት። በዓመቱ የእንግሊዝ ፕሪምየር ሊግ ምርጥ ቡድን ስብስብ ውስጥም ተካትተ በተለይ መሐመድ ሳላህ፣ ሮበርት ፌርሜን፣ የሆና ፊሊፕ ኮቲኖ ጋር በመሆን ቢያዩት የማይሰለቸውን የሊቨርፑልን የመጫንና የማጥቃት እንቅስቃሴ በፊት አውራሪነት መራ።